ከማህበረሰብ ለማህበረሰብ ቀደም ባለው ክፍለ ዝግጅታችን ደራሲ አዳሙ ተፈራ ሰሞኑን ለሕትመት ስላበቁት ዳያስፖራው መጽሐፋቸው ተልኮ ጭብጦችና ፋይዳዎችን ነቅሰው ተናግረዋል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን የተሸጋገርነው እንዲህ ነው። ቀደም እንዳነሱት ፊደል የቆጠሩ በእውቀትም የዳበሩ ግለሰብ ጭምር ዲያስፖራውን ችግሩ የቀለለ ያነኗር ህይወትን እንደሚመራ አድርገው የመገመትና የማሰብ ሁኔታ ነበር። አብዛኛው የመካከለኛው ምስራቅ ይታወቃል። አካሄዱም፣ ጉዳቱም፣ ጠቅሙም በተለይ ከምዕራቡ ዓለም የሚሄደው ወደ አገር ቤት የሚገባው የዲያስፖራ ማህበረሰብ አባላት ምን አይነት ያዩ ምስሎችን በሰዎች ውስጥ የሚቀርጹት አንድ በበጎ ወይም በአወንት ታዊ መልኩ ሁለተኛ ባሉታዊ መልኩ ለሰዎች ፍልሰት የሚያበረክተው አስተዋጽኦ አለ። ትክክል ነው። ብዙ ጊዜ ሰዎች የራሳቸውን የህይወት ታሪክ እኛም አንጠብቅም እንዲናገሩ፣ ግን ዞሮ ዞሮ በምዕራቡ ያለውን ትክክለኛ ስዕል ማስቀመጥ ሳይሆን ነገሮችን የተሻለ ገጽታ እንዳላቸው ተደርገው እንደገና ደግሞ አገር ቤትም ሲመጡ ጊዜያቸውን የሚያሳልፉበት ሁኔታ፣ የገንዘብ አወጣጣቸው ምን ምን ቦታ ላይ እንደሚገኙ ያ ልክ በቃ በጣም ከተሳካለት ከተመቻቸው ሁኔታ እንደመጡ የማሳየት ባህሪ ያለው እና ያ በራሱ ለሌሎች የሚሰጠው መልእክት አሉታዊ ነው። ማለት እውነትም እንደ እነዚህ ሰዎች እዚ ሀገር የተንደላቀቀ ኑሮ ብር ከዛፍ ላይ እንደሚሸመጠጥ አይነት ምናምን ምልክት ስለሚሰጡ የተሳሳተ መረጃ ነው እየሰጡ ያሉት በሚያደርጉት በድርጊታቸው በሁኔታቸው እና የተለያዩ ሰዎችም የሚናገሩት ያንን ነው። ግን በትክክል ሁኔታውን እና መሬት ላይ ሊያጋጥማቸው የሚችለውን ሁኔታ አንደኛ በምንስ መንገድ ነው ለህብረተሰቡ የሚገልጹት? ያው የግል ውይይት ካልሆነ በስተቀር ሌላ መድረኮች የሉም። የዲያስፖራ ማህበራት ወይ የተለያየ ሚዲያ ላይ የሚቀርብ ነገር አላየሁም። እና በዛ በዛ ምክንያት እንግዲህ እንዳልከው አኗኗሩ ብዙ የራሱን የቻለ በተለይ ለባለሙያ ለሆነ ሰውም ቢሆን ቀላል አይደለም። ከቋንቋ ጋር በተያዘ ከስራ ልምድ ከሀገሬዊ የስራ ልምድ ጋር በተያዘ ወደ ቀድሞ ሰለጠነበት ወዳለው ልምድ ለመመለስ ጊዜ ይወስዳል እንጂ በቀጥታ እንደመጣ ህብረተሰብ ውስጥ በቀድሞ ሙያው የሚሰራበት ሁኔታ የለም። ያን እናውቃለን። በተለይ በዩኒቨርሲቲዎች ላይ በማስተማር በመሳሰሉት ነገር ካልሆነ በስተቀር በሌሎች መስኮች ላይ እንደዛ ቀላል እንዳልሆኑ እናውቃለን። እና ያ መልእክት ግን በትክክል ለህብረተሰቡ ደርሷል፣ ያለው ተግዳሮት እና ስኬት በደንብ ተንጸባርቋል በጥሩ ሁኔታ ተገልጿል የሚል ግምት የለኝም። በእኔ በኩል መጽሐፉን በሚጽፉበት ወቅት ምንም እንኳን የዲያስፖራ ማህበረሰብ አባል ቢሆኑ ለረጅም ዓመታትም የቆዩም ቢሆን ሁልጊዜ የተለያዩ ሰዎች ታሪክ በተለያየ መንገድ ሲነገር አንዳንድ ጊዜም ቆም ብሎ የሚያሳስብ ይህም አለ ለካ እንደዚህም ከስቶ ነበር ወይም ሆኖ ነበር ብሎ የሚያሳስቡ ታሪኮች ይደመጣሉና። መጽሐፉን በሚጽፉበት ወቅት ቆም ብለው እንዲያስቡ ያደረጉት ለየት ያለ ታሪክ አለ? ከተለያዩ ክፍለ ዓለማት ውስጥ ካሰባሰቧቸው ታሪኮች ውስጥ ቀደም ሲል የአእምሮ በሽታ በቀጥታ ከስደት ጋር ይያያዛል የሚል ጽሁፍ አላየሁም። ግን የአእምሮ በሽታ ደግሞ በተለያዩ አገሮች በኢትዮጵያውያኑ ማህበረሰብ ውስጥ ትልቅ እንደሆነ ይህንን ጽሁፍ ባዘጋጀውበት ሰዓት ነው የተረዳሁት ከአረብ ሀገር፣ ለምሳሌ ከደቡብ አፍሪካ። በነገራችን ላይ ደቡብ አፍሪካንም የተመለከተ አጭር ታሪክ አለ። ከደቡብ አፍሪካና ከአረብ ሀገራት የተመለሱ እዛም እየኖሩ ያሉ የኅብረተሰባችን አባላት የሚያነሱት ነገር አንዱ ትልቁ የአእምሮ በሽታ ነው እና አንድ እሱ በዛ ደረጃ ግንዛቤው አልነበረኝም። ሁለተኛው ደግሞ የተለየ ግንዛቤ ለቤት ስራ የሄዱት እህቶቻችን ለወሲብ ንግድ የመጋለጣቸው እና ወደ ሌሎች ሀገሮች እንዲዘዋወሩ መደረግ ጉዳይ ያን ያህል ግልጽ አልነበረም ለእኔ። እና እግረ መንገዱን በዚህ ባደረግኩት ዝግጅት ውስጥ አንዱ የተረዳሁት ቁም ነገር እሱን ነው። ሌላ በዳያስፖራ ያለን ሰዎች ብዙ ማድረግ ስንችል ያለንን አጋጣሚና ሁኔታ መጠቀም አለመቻላችን በጣም እንቅስቃሴያችን ሁሉ ውስን እንደሆነ ለምሳሌ በፖለቲካ ረገድ ዲያስፖራው ንቁ ነው፣ ምናምን የሚባል ነገር አለ። አሁን በሳውዲ አረቢያው በጣም ፀያፍ በነበረበት በዛ ብዙ ኢትዮጵያኖች በተጠረዙበት ወቅት እና ችግር ውስጥ በገቡበት ወቅት በዓለም ደረጃ ሰልፍ ተካሂዶ ነበረ። የሚገርመው ግን በየትኛውም ሀገር ያን ያህል ትልቅ ሰልፍ በተካሄደበት ወቅት ከነዋሪው ውስጥ ከሁለት በመቶ በታች ብቻ ነበረ ንቁ ተሳትፎ የሚያደርገው አውስትራሊያንም ጨምሮ። እነዚህ እነዚህን ሳይ በአእምሮ የብዙ ጥያቄዎች የጫረና ነገሮችን ወደፊትም በጥልቀት እንድመለከት ትኩረት የሰጠሁት ጉዳይ ነው ማለት ይቻላል። ዲያስፖራው የሚለውን መጽሐፍዎን በሀገር ውስጥም ሆነ በዚህ በአውስትሬሊያ ወይም በሌላውም ክፍለ ዓለማት ሁሉን አቀፍን አዳሳሽ ነው እና ገዝተው ለማንበብ የሚሹ ወገኖች ቢኖሩ በምን መልኩ ሊያገኙት ይችላሉ? አሁን ህትመት ላይ ነው ያለው። በሀገር ውስጥ ላለው ታዋቂ በሆኑ በተለያዩ መደብሮች አማካኝነት ይሰራጫል። ተወሰኑ ቅጂዎች ደግሞ በተለይ አውስትራሊያ ውስጥ እንዴት እንደሚሰራጩ ወደፊት ግልጽ አደርጋለሁ። ዞሮ ዞሮ ግን በአማዞን ላይም ኦንላይን ለህብረተሰቡ እንዲደርስ ሁኔታዎችን ለማመቻቸት አሰብ ያለሁ እና ይህን ጽሁፍ ብቻ ሳይሆን ያለፉትንም ጽሁፎች እና ቀጣይ የሚመጡትንም ጽሁፎች በዚሁ መንገድ በአማዞን ኦንላይን እንዲደርሳቸው የማደርግበትን ነገር እያሰብኩ ነው። በነገራችን ላይ ይሄ አሁኑ ዲያስፖራ የሚለው አስራ አንድ ሀገሮችን ያካተተ ነው። ቀጣይ ጽሁፍ ይኖራል እና ሌላ ደግሞ በቅጽ መልክ የሚኖር ነው። ሌሎች አስርና አስራ አንድ ዋና ዋና በግልጽ ያልተሰማ ታሪክ ያላቸውን ያልታወቁትን ነው ቅድሚያ የሰጠሁት። ወደፊት ግን ለምሳሌ የአሜሪካው ጉዳይ አልተተረከም፣ በእስራኤል ውስጥ ያለው ሁኔታ፣ በተለያዩ ሌሎች የአውሮፓ ሀገሮች ውስጥ እንደዚሁ ፈረንሳይ አልተነሳም እና በሚቀጥለው ጽሁፍ ላይ ደግሞ የሚነሳ ይሆናል እና በአጭሩ ሁሉም በየቤቱ ጽሁፉ እንዴት ተደራሽ እንደሚሆን እያሰብኩበት ነው። ያንን ነገሩ ሲሳካ በጊዜው በተለያየ መንገድ አሳውቃለሁ። የዲያስፖራው መጽሐፍ ደራሲ አዳምው ተፈራ፣ ስለ ቃለ ምልልሱ እናመሰግናለን። የመጽሐፍ በረከቶም በርካታ አንባቢዎች እጅ ደርሶ ለውይይት መነሻ አንድ ግብዓት እንደሚሆን ተስፋችን ነው። በጣም አመሰግናለሁ ካሳሁን፣ እንዳልኩት ለሰጠኝ እድል እና ሁኔታውንም ለማብራራት ጊዜን ስላካፈልከኝ በጣም አመሰግናለሁ ከማህበረሰብ